በኢትዮጵያ በኤልኒኞ ምክንያት ሊከሰት ለሚችል የጎርፍ አደጋ የጥንቃቄ እቅድ መነደፉ ተገለጠ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ የሰብአዊ ጉዳዮች ጽህፈት ቤት ኦቻ እንዳመለከተው ኤልኒኞ ካስከትለው ድርቅ በተጨማሪ የጎርፍ አደጋም ሊያመጣ ይችላል ብለዋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪዮንግ ዋካንግ በኢትዮጵያ ጉብኝት አድርገው መመለሳቸውንም ኦቻ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ደርሶናል። ኤልኒኖ በኢትዮጵያ ላይ ያስከተለው ጉዳት በሰሜን መካከለኛውና በምስራቃዊ የሀገሪቱ አካባቢዎች የተከሰተው ድርቅ ብቻ አይደለም። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ እንዳመለከተው በደቡብና ደቡብ ምስራቅ ኢትዮጵያ የጎርፍ አደጋ ስጋት አለ። ድርጅቱ በየሳምንቱ ከሚያወጣው ሰብአዊ ጉዳዮችን የተመለከተ ሪፖርት በትናንቱ ላይ እንዳመለከተው ይህ ስጋት እውን የሆነባቸው አካባቢዎችም ይገኛሉ። ባለፈው ጥቅምት የዋቢ ሸበሌ ወንዝ ከመጠን በላይ ሞልቶ ነበር የጠቀሰው ድርጅቱ። በሶማሌ ክልል የሚገኙ ምስራቅ ሚ ቀላፎና ሙስታሂል ወረዳዎችን ማጥለቅለቁን አስታውሷል። መንግስትና አጋሮቹም አስፈላጊውን ድጋፍ እያደረጉ መሆኑን ነው የገለጸው። ከዚህ በኋላ ሊከሰቱ የሚችሉ የጎርፍ አደጋዎችን ለመከላከል የሚያስችል የጥንቃቄ እቅድ መውጣቱንም ይፋ አድርጓል። እቅዱ በተለይም በዋቢ ሸበሌ፣ ገናሌና በኦሞ ወንዝ ተፋሰስ አካባቢ ሊኖር የሚችለውን የጎርፍ አደጋ በመቀነስና ምላሽ በመስጠት ላይ ያተኮረ መሆኑንም አስረድቷል። እንደ ሪፖርቱ ከሁለት መቶ ሺህ በላይ ሰዎች በጎርፍ አደጋ እንደሚጠቁ፣ ከመቶ ሺህ በላይ ደግሞ ሊፈናቀሉ እንደሚችሉ ተሰክቷል። ኤልኒኖ ከጎርፍ ቀደም ብሎ ባስከተለው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ወገኖች ለመድረስም ጥረቶች እየተደረጉ መሆኑን የዩኤን ኦቻ ሳምንታዊ ሪፖርት አብራርቷል። በዚህ መሰረት በኢትዮጵያ መንግስት የተገዛ 6000 ሜትሪክ ቶን ስንዴ በዚህ ሳምንት ጅቡቲ ወደብ እንደሚደርስ አስታውቋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ በኢትዮጵያ ጉብኝት ማድረጋቸው የተገለጸውም በዚሁ ሪፖርት ነው። ከኢትዮጵያ የግብርና ሚኒስትር ዴታ ምትኩ ካሳ እንደዚሁም ከለጋሽ ሀገራት አምባሳደሮችና ከሰብአዊ እርዳታ ማህበረሰብ ተወካዮች ጋር መነጋገራቸውም ተገልጿል። ሪፖርቱ እንዳለው በትግራይ ክልል ወደሚገኘው ሂንጣሎ ዋጅራት ወረዳ በማምራትም በመንግስት በአጋሮችና በድርቅ በተጎዳው ማህበረሰብ ገለጻ ተደርጎላቸዋል። ረዳት ጸሐፊዋ ለኢትዮጵያ ቴሌቪዥን በሰጡት አስተያየት የዘንድሮ ድርቅ የከፋባቸው ቦታዎች መኖራቸውን ያስረዱት የዚህ ዓመቱ ድርቅ እንዳላችሁትም በኤልኒኖ ምክንያት በተለየ ሁኔታ የከፋ ነው። ኦቻ እንዳለው ምክትል አስተባባሪዋ ጉብኝታቸውን አጠናቀው የተመለሱት የዓለም አቀፉ ማህበረሰብ ድጋፍ በአስቸኳይ መጨመር እንዳለበት ግንዛቤ በመያዝ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።